ሰላም ጤና ይስጥልን። የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል? ከአሜሪካ ድምፅ ዋሽንግተን ዲሲ ስቱዲዮ የጋቢና ዘ መሰናደው ጀመረ። ነፃነት እንፈልገዋለን፣ ሀሳባችን ሳይገደብ የሚሰማንን ስሜት፣ የማህበረሰቡን ስሜት ማንጸባረቅ እንፈልጋለን። ነገር ግን ደግሞ እንደማንኛውም እንደ ሰው ደግሞ ለሰው ልጅ ልብ እንጠነቅቃለን፣ ለትውልድ እንጨነቃለን፣ ለልጆቻችን እንጨነቃለን። የፊልሞችና የማህበራዊ መገናኛ ብዙኃንን ግንኙነት በተመለከተ ከተወሰደ ዘገባ ላይ የተቀነጨ በ ድምጽ ነው የሰማችሁት። በምሽቱ አብይ ጉዳያችን አድርግ ነዋል። በሌላ በኩል ደግሞ የጤና ዘገባዎች፣ እንዲሁም ደግሞ የዩናይትድ ስቴትስ ምርጫ ጥንቅሮችም አሉ። የደንገር ደግሞ የምሽቱ መሰናዶ በመምራት ንጉሱ ታምሬ ደግሞ በድምጽና ምስል ምህንድስ ናው ከመላው የአሜሪካ ድምጽ የዲጂታልና የስቱዲዮ ባለሙያዎች ጋር በመሆን አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን። ከቅርብ ጊዜ ወዲህ በማህበራዊ የትስስር መድረኮች በተለይም ደግሞ በዩቱብ ና በቲክቶክ ድረገጾች ተሰርተው በሚቀርቡ የፊልምና አጫጭር ድራማ ይዘቶች ላይ ቅሬታዎች እየተሰሙ ነው። መድረኮቹ ሁሉም ሰው ፊልም ሰሪ እንዲሆን የፈጠሩት እድል የፊልም ሙያ ስነ ምግባር ና የማህበረሰብ ሴትን ያልጠበቁ ይዘቶች እንዲበራከቱ አንዱ ምክንያት ስለመሆኑ የአሜሪካ ድምጽ በጉዳዩ ላይ ያነጋገራቸው የጥበቡ ባለሙያዎች ያስረዳሉ። በእርግጥ የማህበራዊ መገናኛ ጥበብ ያመጡት እድል መኖሩን ባለሙያዎቹ ሳይገልጹ ሊያስቀምጡ አላለፉም። ሆኖም ግን ሀያሲያን እንዲበራከቱ በማድረግ ተመልካቾች የሚያዩትን ይዘት እንዲመርጡ ማበረታታት አቀራረቡን ለመግራት ያስችላል ብለው እንደሚያስቡም አመላክተዋል። አስማማየ ነው የፊልም ባለሙያዎቹን ቤዛ ኃይሉና ሄኖ ካየለን አነጋግሮ ተከታዩን ዘገባ አሰናድቷል። በዘመናዊ የመረጃና ኮሚኒኬሽን ቴክኖሎጂ አዲስ የብዙሀን መገናኛ መድረክ ሆኖ በአማራጭነት የመጡት የማህበራዊ ትስስር ገጾች በኪንነ ጥበብ ስራዎች ላይም የራሳቸውን አዎንታዊና አሉታዊ ተጽዕኖ ማሳደር ጀምሯል። በተለይም እንደ ዩቲዩብና ቲክቶክ ያሉ የማኅበራዊ ትስስር ገጽ አማራጮች ኪናዊ ስራዎችን በቀላሉ ለተመልካች እንዲያደርሱ ምቹ ድል ስለመፍጠራቸው ባለሙያዎች ይናገራሉ። በአንጻሩ መተግበሪያዎቹ በጥቂት ገንዘብ ሁሉም ሰው በቀላሉ ፊልምንና አጫጭር ድራማዎች እንዲሠራ የተመቻቹ መሆኑ አሁን እየታዩ ላሉ ጸጾች አንዱ ምክንያት ስለመሆኑ የፊልም ድርሰት አዘጋጇ ቤዛ ኃይሉ ትናገራለች አሁን በትንሽ ብር ፊልም መስራት ዩቱብ ላይ ፊልም ሰርቶ ማሳየት ስለተቻለ የአቅሙም ወርዷል፣ የኳሊቲውም ወርዷል ማለት ነው። ጥራቱ በጣም እየወረደ መጥቷል። ምክንያቱም ሁሉም ሰው ፊልም ሰሪ መሆን ቻለ። በቃ ትንሽ ካሜራ ካለው ወይም ትንሽ ስልክ ካለው አንስቶ መቅረጥ መቻል እንደሚችል እያሰበ መጥቷል። ብዙ ፊልም ፊልም ሰሪ ማለት አልችልም። በቃ ባለሀብትም ሊሆን ይችላል። የሆነ ቦታ ሄደው ካሜራ ገዝቶ በቃ ፊልም ቀርጾ ማቅረብ መቻል ያለ እውቀቱ ያለ አቅሙ ማለት ነው። እና ያ ደግሞ የፊልም ኳሊቲውን በአጠቃላይ እያወረደው ነው የመጣው። እና ብዙ ተመልካቾች አሉን። ለምሳሌ እኛም የምናገኛቸው ተመልካቾች የኢትዮጵያ ፊልም በጣም እየወረደ እየወረደ እየመጣ ነው ይለሀል። እና በአጠቃላይ በደንብ ሳስተው ነው እየወረደ ነው የሚሉት ግን አሁንም ሲኔማ ቤት ውስጥ በጣም ጥሩ ፊልሞች እየተሰሩ ነው። በጣም ብዙ ጎበዝ ፊልም ሰሪዎች ፊልማቸውን እያሳዩ ያሉበት ሁኔታ ነው ያለው። ስለዚህ እኛ በጣም ረጅም ዓመት ለለፋ ነው የፊልም ባለሙያዎች፣ ይሄ ትንሽ ቅር ያሰኘናል። ያ ማለት ደግሞ በዩቱብ ላይ ጥሩ ስራዎች አይሰሩ ማለት አይደለም። በጣም በጣም ጥሩ ስራዎች አሉ። እዛም ላይ ግን ያው ተስንዴው ጋር እንክርዳዱም አለ እና እንግዲህ ተመልካቹ ነው ያንን እያጠራ መሄዳለን። ሌላው ልዩ ልዩ የኢትዮጵያ ፊልሞችና ድራማዎችን በማዘጋጀት ማለትም ዳይሬክት በማድረግ የሚታወቀው ሄኖክ አየለ በፊልም ድርሰትና ዝግጅት ወቅት ባለሙያው ለወጣበት ማህበረሰብ ባህልና ሴት ታማኝ የመሆንና ማህበረሰባዊ ጉዳት ሊያደርሱ ይችላሉ ብሎ ካሰባቸው ጉዳዮች መታቀብ ከሙያዊነት መገለጫዎች አንዱ ስለመሆኑ ያብራራል። ደራሲ እንግዲህ ለወጣበት ማህበረሰብ ኃላፊነት በመውሰድ እና የሚጠቀመውንም ሚዲየም ወይንም የጥበብ መንገድ ኃይልና አቅም በመገመት ዳሜጅ የሚኖረው ከሆነ የጎን ጉዳት የሚኖረው ከሆነ አዎ፣ ለመጠንቀቅ ይሞክራል እያንዳንዱ ደራሲ። ይሄ ልክ እንደ የውዴታ ግዴታ ልንለው እንችላለን እንጂ እንዲጠብቅ የሚቀመጥበት ላይሆን ይችላል። አልፎ አልፎ ራሱ የነበረውንም ኖርም በተጻራሪ የሆኑ ደራሲ ወይንም አዘጋጅ ሊቆም ይችላል አንዳንድ ጊዜ ከማህበረሰቡ ኖርም በተለየ አንግል ቆሞ ያንን በመቃወም ወይም በመኮንን መንገድ ሊቆምም ይችላል ማለት ነው። ስለዚህ የሚስማሙበት መንገድም አለ። አንዳንዴ ደግሞ በተቃራኒ ወገን ቆመው ሊታዩ ይችላሉ። የማህበረሰብ ፍላጎትና የደራሲው ፍላጎት ማለት ነው። እንቆቅልሽ፣ የአምሌ ሙሽራና ዶቃ ፊልሞች በመድረስና በቴሌቪዥን በተላለፈው እረኛ የድራማ ላይ በድርሰት ከተሳተፉ አንዷ የሆነችው ቤዛ ኃይሉ የፊልም ወይም ድራማ ደራሲ ማኅበረሰቡን ማወቅና ብስለት ያስፈልገዋል ትላለች። ይሁንና በዩቲዩብና ቲክቶክ ላይ የምናያቸው አንዳንድ የፊልምና ድራማ ስራዎች ይህን እንደማያሳዩ ትናገራለች። እንደ ደራሲ እንግዲህ አንድ ደራሲ የተወሰነ ደረጃ ብስለት ያስፈልጋል ብዬ አስባለሁ። አንድ ሰው ደራሲ ለመሆን በተወሰነ ደረጃ ማህበረሰቡን ማወቅ፣ ማህበረሰቡን እስቴት ማወቅ፣ ህጉን ማወቅ፣ ካራክተሮች ማወቅ፣ የህይወት ተሞክሮ የመሳሰሉት ነገሮች ያስፈልጉታል ብዬ አስባለሁ። ድርሰት ቀላል ነገር አይደለም እና ትንሽ በተወሰነ ደረጃ ደግሞ ጥልቀት፣ ከማህበረሰቡ መቅደም፣ አርቆ ማየት፣ ማስተዋል ነው የመሳሰሉት ነገሮችን ያስፈልጋሉ። ግን አሁን ስታያቸው ቲክቶክ ላይ አንዳንድ ድራማዎችን ሳይ ምናልባት በአምስት ደቂቃ የተጻፉ የአስራ ሶስት ዓመት የአስራ ሁለት ዓመት ስ እና ምናልባት እንዳልኩ የአስራ ሶስት የአስራ አራት ዓመት ልጆች የጻፏቸው የሚመስሉ ደግሞ የሚሆኑ ስራዎች ታያለ እና ያንን ተሞክሮ ያንን ብስለት ከየት አምጥተውት ነው ያንን ነገር የሚጽፉት የሚለው ነገር ያስጨንቀኛል። በወደፊቱ ድርሰትን ብቻ ሳይሆን በኪነ ጥበብ አደገኛ ስራ የለም። በጣም ጥንቃቄ የሚጠይቅ ስራ የለም። እኛ በልጅነታችን የበላናቸውን ምግቦች ላናስታውስ እንችላለን። ያየናቸውን ፊልሞች ግን አንረሳም። ያነበብናቸውን መጽሐፍት አንረሳም። ስነ ልቦ ናህን ወይ ይቀርጸዋል ወይ ያቀጭጨዋል። በተለይ ደግሞ ልጆች ስነ ልቦ ናቸው በሚያዩት ነገር ነው በሚሰሙት በሚያዩት ነገር ነው የሚቀረጸው እና ስልኮቻችንን ለልጆቻችን የመስጠት ባህል ልማድ አለ። ስለዚህ ለልጆቻችን ቅርብ ናቸው ዩቱብ እና ቲክቶክ። ስለዚህ እዛ ላይ የሚሆኑት ኮንቴንቶች ልጆቹን የማበላሸት የመቅረጽ ወይም የማሳደግ ወይም የማቀጨጭ እድላቸው በጣም ሰፊ፣ በጣም ጥንቃቄ የሚጠይቁት እድዶም እነሱ ናቸው። ስለዚህ በጣም እኔ ሁሌም የሚጨንቀኝ እኔም የልጆች እናት ነኝ፣ ሁሌም የሚጨንቀኝ ጉዳይ ስለሆነ ነው ስላነሳው ደስ ያለኝ። በቅርቡ የአዲስ አበባ ፖሊስ ኮሚሽን ለማህበረሰቡ ወግና ባህል ፍጹም ተጻራሪ የሆኑ ሀሰተኛና ጸያፊ የፈጠራ ታሪኮችን እያሰራጩ ህዝብን የሚያደናግሩ ዩቲዩበሮችን በቁጥጥር ስር እንደዋለ ማስታወቁ ይታወሳል። ማህበራዊ ትስስር መድረኮች ሰዎች በቀላሉ የመሰላቸውን ይዘት ቀርጸው እንዲያስተላልፉ ከፈጠሩ አማራጭ በትይዩ ለሙያዊ ስነምግባር የማይጠነቀቁ ይዘቶች ብዙ ተመልካች የሚያገኙ መሆናቸው ለችግሩ መባባስ ምክንያት እንደሆነም የፊልም ባለሙያው ሄኖክ አየል ያመለክታል። እንደ አንድ ማህበረሰብ አካል እሳስበው እንደዚህ አይነት ስራዎች በሚወጡ ጊዜ ጉዳቶች ይኖራቸዋል። በየቀኑ በጣም ብዙ አይነት ነገሮች ይመጣሉ ወደ ሚዲያው ሰውም ያለምንም ማጣሪያ ይመለከታል። ራሱ እሱም አንዱ ጠንቅ ይመስለኛል። ተመልካችም የመምረጥ አክም ላይ ወይ ሁኔታ ውስጥም አይደለም እና አንድ ሬጅዮን የሆኑ ሰዎች ያዩታል እንዲሁ ጊዜ ለማሳለፊያ ሰዎችም ከፍተ ያዩታል እና በዛ ውስጥ በጣም በጣም ሰፊ ነው የሚሆነው ድዳሜ ጁ ግን፣ እኛም አገር ምጭ አይደለም። ያው እንደምታውቅም በአለም አቀፍ ደረጃ ይሄ ነገር ከባድ ፈተና ነው የሆነው ቀድሞ ከነበረው የሚዲያ አካሄድ በተለየ መንገድ ነው የመጣውና በጎ ጎኖች እንዳሉ ሁሉ ደግሞ በጣም ከባድ የሆኑ አሰቃቂ አሰቃቂ ትዕይንቶች የማየት ሁኔታ ውስጥም ገብተናል እና ሰፊ ነው። ምንም ጥርጥር የለውም። አደገኛም ነው። ሰፊ ነው የሚመጣው ችግር። የፊልም ድርሰት አዘጋጇ ቤዛይሉም ከተመልካቾች የይዘት መረጣ ጋር በተያያዘ በተነሱ ሀሳብ ትስማማለች። ሙያዊ ስነ ምግባር ለሚጻረሩና ከማህበረሰቡ እሴቶች ላፈነገጡ ይዘቶች እይታን በመፈግ ብልሽቶች እንዳይበርታቱ ማድረግ እንደሚቻል ያመለከተችው ቤዛ ሙያዊ ድጋፍ ከሚያስፈልጋቸው ጋር ደግሞ አብሮ መስራት እንደሚገባ ታስገነዝባለች። የሀሳብ ነጻነቱን እንፈልገዋለን። ሀሳባችን ሳይገደብ የሚሰማንን ስሜት፣ የማህበረሰቡን ስሜት ማንጸባረቅ እንፈልጋለን። ነገር ግን ደግሞ እንደማንኛውም እንደ ሰው ደግሞ ለሰው ልጅ እንጠነቅቃለን ለትውልድ እንጨነቃለን ለልጆቻችን እንጨነቃለን ስለዚህ ሁለቱን እንዴት ነው አጣምረን መሄድ የምንችለው የሚለውን ሳስብበት ምናልባት ሁለት ነገር ነው የሚታየኝ ለጊዜው አንደኛው ምናልባት ትሬኒንግ መስጠት እንዳለብን ይሰማኛል በተለይ ወደዚህ ወደ ኮንቴንቱ አለም ያገቡት ለወጣቶቹ ማለት ነው እዚህ ቲክቶክ ላይ ዩቱብ ላይ አጫጭር ድራማ የሚሰሩትን ልጆች ጭራሽ ዲስከሬጅ ማድረግ ወይም ማጥፋት ሳይሆን እነሱን እኛ ካለን ልምድ አንጻር እነሱን አግኝተን የሆነ እነዚህ ኃላፊነት የሚባለውን ብስለት የሚባለውን ነገር ማለት ነው አሁን ቅድም የጠቀስኩልንን ነገር ወደ እነሱ ማጋባት የምንችልበት ፕላትፎርም ወይም መድረክ ቢኖር በጣም ደስ ይለኛል። ከዛ በተረፈ ደግሞ በተለይ ደግሞ ዩቱብን እና ቲክቶክን የመሳሰሉትን ፕላትፎርሞች ወይም መድረኮች መቆጣጠር የሚችለው ተመልካቹ ነው። ተመልካቹ ጥሩ ጥሩ የሚባሉትን ስራዎች በማየት እርስ በርሱ ሼር በመደራረግ በማስተዋወቅ ጥሩ የሚባሉትን ሰሪዎች ወይም ጥሩ የሚባሉትን ፊልም ሰሪዎችን ወይም ኮንቴንት ሰሪዎችን ማበረታታት ይችላል። ስንዴውም እንዳልኩ ቅድም ከእንክርዳዱ መለየት የሚችለው ተመልካች ነው። ስንዴው እየበዛ ሲመጣ፣ እንክርዳዱ እያነሳ እያነሰ ይመጣል። ነገር ግን አሁን ሁሉንም ነው፣ ስንዴውም እንክርዳዱም እኩል እይታ እያገኘ እንደውም፣ እውነቱን ለመናገር እንክርዳዱ ነው የበለጠ እይታ የሚያገኘው። ጥሩ ጥሩ የሚባሉ ስራዎች ብዙ ተመልካች የላቸውም። ትንሽ ውዝግብ የሚያስነሱ ከመስመር ወቃ ያሉት ነገሮች ናቸው። እንደ የበለጠ ተመልካቹ እየተወደዱ ባይሆንም እየታዩ ያሉት። ስለዚህ ተመልካቹ በተቻለ መጠን እነዛን እያበረታታ ጥሩ አይደሉም፣ ከማህበረሰብ እሴት የወጡ ናቸው የሚሉትን ደግሞ ባለማየት ነው መተባበር የሚችለው። የፊልም አዘጋጁ ሄኖካየለ በበኩሉ በፊልም ደራሲያና ተደራሲያን መካከል ድልድይ ሆኖ ሙያውን የሚያደርጉ ብዙ መገናኛዎችን ጨምሮ ኪናዊ ስራዎችን አነዋሪና አንጣሪ ሀያሲያን መበራከት ቢችሉ ችግሩን ለመቅረፍ ያስችላል ብሎ እንደሚያምን ይናገራል። በኢትዮጵያ ፊልም ውስጥ ደጋግመ እንደምንናገረው ሀያሲ ቦታ ላይ ማንም የለም ወይንም ኦልሞስት ማንም የለም ነው የምንለው። ይሄ ነገር በመጉደሉ ምክንያት ሀሳቡን የሚያፍታታ አንዳንዴ ሳንግባባ ስንቀር የሚያስታርቅ የለም እና ተመልካችና ደራሲ ወይም አምራቹ ነው ያለው ደራሲና ተደራሲ ብቻ ነው ያለው እና አያሴ የመጉደሉ ነገር ይመስለኛልና መፍትሄው የሚሻለው እንደዚህ አይነት ነገሮች ከተከሰቱ በኋላ ወቅት ከማድረግ ይልቅ ቀድሞ መከላከል ያስፈልጋል። ሚዲያዎች ለምሳሌ በአመት ውስጥ አምስቴ ሊሆን ይችላል፣ ወይንም በሩብ አመት አንድ ጊዜ ጠቅለል እያደረጉ የሚቃኙት ነገር ያስፈልጋል። ከዛም በጠበበ ጊዜ ቢሰራ ጥሩ ነበር ግን እንደው በአመት አራት ጊዜ እንኳን የሚዲያ እንቅስቃሴዎችን በሪሰርች አስደግፎ ጊዜስ መፍጠር አጀንዳ ማድረግ ያስፈልጋል አለበለዚያ ልክ እንደዚህ አይነት ክስተቶች ሲከሰቱ ብቻ ነው የምንጠራራ እና የምንነጋገረው ያ ደግሞ ነገሩን ከስሩ አያክመውም ብዬ አስባለሁ እና ችግሩ አለ ግን ችግሩ እንዴት ይቀርፋል የሚለው በቃ ከስር ከመሰረቱ ወይም ነገር እየተከታተለ የሚሰራ እንዳልኩ የአያሲው ወገን ጎሎታል ነው የማስበው እንደ ዩቲዩብና ቲክቶክ ባሉ ማህበራዊ ትስስር መድረኮች እየታዩ ያሉትን የሙያዊነትና የማህበራዊ ሱስነት ስጋቶችን በመግራት ረገድ መንግስት ሙያዊ ነፃነትን ታሳቢ ያደረገ ክትትል በማካሄድ ከንቱ መጠቀሚያ የሚያደርጉትን እንዲቆጣጠርም ባለሙያዎቹ ጠይቋል። ለአሜሪካ ድምፅ አስማማው ነው ዋሽንግተን ዲሲ። አስከትለን የምናልፈው ወደ ዩናይትድ ስቴትስ ፕሬዚዳንታዊ የምርጫ ፉክክር ነው። ፉክክሩ ተጠናክሮ ሲቀጥል እጩዎቹ የተወሰኑ የህብረተሰብ ክፍሎችን ለመና ለመናጠቅ ጥረት እያደረጉ ይገኛሉ። በታሪክ ዓይን ተመሳሳይ የፖለቲካ አላማና ፍላጎት ያላቸው ጥቁር መራጮችን የያዘው ቡድን ድምጻቸውን የሚሰጡት ለዴሞክራቲክ ፓርቲ ነው። ይሁንና የአሜሪካ ድምጽ ዘጋቢ ካሮላይን ፐርሲቲ ያደረሰችን ዘገባ በዚህ ዓመቱ ምርጫ የባይደን ዘመቻ ጭንቀት እንደገባው አመልክቷል። ስመኝሽ የቆየ ዘገባውን ወደ አማርኛ መልሰዋለች። መራጮች በዚህ ዓመት በብዛት ከሚዋቸው ማስታወቂያዎች መካከል በቀለም ላይ ያነጣጠረው ይገኝበታል። 14 ሚሊዮን ዶላር ወጪ የተደረገበት የሚዲያ ጥቅል በግንቦት ወር ይፋ ተደርጎ የነበረ ሲሆን አሁን ደግሞ በታሪክ ጥቁር ተማሪዎችን በማብቃት የሚታወቁ ኮሌጆችንና ዩኒቨርሲቲዎችን ኢላማ ያደረገ 16 ቢልየን ዶላር ይፋ ተደርጓል። የባይደን አስተዳደር ከፍተኛ አማካሪ ስቲቭ ቤንጃሚን ውሳኔው ከዚህ በፊት ያልታየ መሆኑን ገልጸዋል። ከዚህ በፊት ታይቶ የማይታወቅ ነው። ከዚህ በፊት ያልተመዘገበ የገንዘብ መጠን ነው። ያሳለፍነው አርብ የአፍሪካ አሜሪካውያን ታሪክ ሙዚየም የትምህርት ድል የተረጋገጠበትን የሲቪል መብቶች ድል ሰባኛ ዓመት ባከበረበት ወቅት ፕሬዚዳንት ጆ ባይደን ባደረጉት ንግግር ስለ እኩልነት ተናግረዋል። ከኔ ቀደም ብለው የነበሩት ፕሬዚደንትና ጽንፈኛ ጓደኞቻቸው በመላው አሜሪካ ብዝሃነትን እኩልነትና አካታችነት ላይ ነው የተነሱት። ለሁሉም ሳይሆን ለአንዳንዶች ብቻ የሚሆን አገር ነው የሚፈልጉት። እንደ አውሮፓውያን አቆጣጠር በ2020 በተደረገው ምርጫ ጥቁር መራጮች ባይደን የቀድሞን ፕሬዚዳንት ዶናልድ ትራምፕ እንዲያሸነፉ በከፍተኛ ሁኔታ አግዘዋቸዋል። አሁንም ይደግፏቸዋል በቅርብ ጊዜ የተደረጉ የዳሰሳ ጥናቶች ግን ሀያ ከመቶ የሚሆኑ ወጣት ጥቁር መራጮች ትራምፕን እንደሚመርጡ አሳይተዋል ከነዚህም መካከል የካፌ ባለቤት የሆነችው ሻና ግሬይ ትገኝበታለች የዴሞክራቲክ ፓርቲ አባላት የጥቁር መራጮችን ድምፅ የሚያጡ አልመሰላቸውም ብቻ ሳይሆን ክብርም አልሰጡትም ትራምፕ በበኩላቸው በተለይ በሕግ አኳያ የገጠሟቸውን ችግሮች በተደጋጋሚ በመጥቀስ ከጥቁር መራጮች ጋር ለመገናኘትና ለመወያየት ጥረት እያደረጉ ነው። And a lot of ለሁለተኛ ጊዜ፣ ለሶስተኛ ጊዜ ና ለአራተኛ ጊዜ ተከስሻለሁ እና ብዙ ሰዎች ጥቁሮች የሚወዱኝ ለዚህ እንደሆነ ይነግሩኛል። ምክንያቱም እነሱ በጣም ተጎድተዋል፣ አድሎም ተደርጎባቸዋል። ሁላችሁም ፖሊስ ያነሳኝን ፎቶግራፍ ተመልክታችሁታል። ማን የበለጠ እንደተረዳው ታውቃላችሁ። ጥቁሩ ሕዝብ የማይታመን ነው። የቀድሞ ፕሬዝዳንት እንደ ዩናይትድ ስቴትስ ሴናተርና የቀድሞ ፕሬዝዳንት ተፎካካሪ የነበሩት ቲም ስካት የመሳሰሉ የቀድሞ ተቀናቃኞቻቸውን ወደ ዘመቻ ቡድናቸው እንዲቀላቀሉ አድርገዋል። ገንዘባችንን ለራሳችን የማቆየት ብቻ ሳይሆን ልጆቻችንን የማሳደግ የትራምፕ ዘመቻ ለአሜሪካ ድምፅ እንደተናገረው ጥቁርና ሂስፓኒክ መራጮች ልክ እንደ ሌሎች አሜሪካውያን በፕሬዝዳንት ትራምፕ ዘመን ከነበሩበትም እጅግ በጣም የከፋ ሁኔታ ውስጥ ይገኛሉ። እያንዳንዱ የዳሰሳ ጥናትም ይህንን እውነት ነው የሚያንጸባርቀው ብሏል። በሃዋርድ ዩኒቨርሲቲ የድኅረ ምረቃ ትምህርት ቤት ዲን የሆኑት ዳና ዊሊያምስ ግን በዚህ አይስማሙም። I think that credible polls still have a polling problem when it comes to Black voters. Knowing what questions to ask and where to go, um, ተአማኒነት ያላቸው ጥናቶች ሳይቀሩ ጥቁር መራጮችን በሚመለከት የሚሰሯቸው ዳሰሳዎች ችግር አለባቸው ጥናቱ የሚሰራበት ቦታና የሚጠይቁት ጥያቄዎች ትልቅ ልዩነት ያመጣል ወደ ጥቁሮች ቤተክርስቲያን ወይም ዩኒቨርሲቲ ኬድክ የተለየ ምላሽ ታገኛለህ በመጪው እሁድ ባይደን የሲቪል መብቶች ትግል መሪ የነበሩት ማርቲን ሉተር ኪንግ ጁኒየር ከተመረቁበት የአትላንታው ሞር ሃውስ ኮሌጅ ተገኝተው ንግግር በማድረግ ዘመቻቸውን ይቀጥላሉ። ነገር ግን በዚህ ሳምንት የሚካሄዱት ዝግጅቶች ብቻ የጥቁሮችን ድምጽ መልሶ ለማግኘት በቂ ነው ወይ ለሚለው ጥያቄ ከስድስት ወራት ያነሰ ጊዜ የቀረው ምርጫ ምላሽ ይኖረዋል። በካሮሊን ፔሮሲቲ ለቀረበው ዘገባ ስመኝሽ የቆየ Washington D.C. የጋቢና ቪ መሰናዶው ይቀጥላል። የምሽቱ የመጨረሻው ዘገባችን ላይ ደርሰናል። ጤና ላይ ነው የሚያተኩረው። የጣፊያ ካንሰር ህመም በእጅጉ ከሚያሳስቡት የካንሰር አይነቶች አንዱ ነው። ህመሙ መኖሩን ፈጥኖ ማወቅ አዳጋች በመሆኑ በአመዛኙ የሚደረስበትን ስር ከሰደደ በኋላ ነው። ለጣፊያ ካንሰር መጋለጣቸው ፈጥኖ የታወቀላቸው ህሙማን በህክምና ጨርሶ የመፈወስ እድላቸው አስር ከመቶ ብቻ ነው። ያ ጊዜ አልፎ ዘግይቶ በሚደረስበት ወቅት ግን በህይወት ለመቆየት የሚቻልበት አማካኝ እድሜ ከሶስት እስከ ሶስት አመት ተኩል መሆኑን የጥናት ውጤቶች ያሳያሉ። እንዲህ ላለው ብርቱ ህመም መፈወስ አዲስ ተስፋ በፈነጠቀ የህክምና አይነት ላይ ነው የሚሆነው። እንግዲህ ሙያዊ ማብራሪያውን የሚሰጡን በዩናይትድ ስቴትስ ጤና የመድኃኒቶች ቁጥጥር አስተዳደር የካንሰር ተመራማሪው ዶክተር አሌክስ አካሉ ናቸው። አሉላ ከበደ አነጋግሯቸዋል። እጅግ በከፋ ገዳይነቱ ተለይቶ ለሚታወቀው የጣፊያ ካንሰር በዩናይትድ ስቴትስ ብሔራዊ የጤና ምርምር ተቋምና ባዮንቴክ የተባለ የህክምና ምርምር ኩባንያ ትብብር የተሰራው የህክምና ክትባት ታላቅ ተስፋ አሳድረዋል። ክትባት ሲባል በአመዛኙ የመከላከያ ክትባት ነው የምናውቀው። ይሄ ግን ለማከም የሚውል ነው። በቅድሚያ ከሁሉ የከፋ ስለሚባለው ስለዚህ የካንሰር በሽታ ጠቅላላ ምንነት በሚያስረዱም ብንደረደር በቆዳችንና በጀርባ መሰራዊ የሚባለው ስፓይናችን በሁለቱ መሀል የሚገኝ የሰውነት ክፍል አካል ነው። በስፋቱ ወደ አስራ አምስት ሴንቲሜትር ፒር የሚባለው ፍራፍሬ ይንዘራለን። የእሱን አይነት ቅርጽ ያለው ቅጠን ያለ የሰውነታችን ክፍል ነው። ሁለት ስራ ነው ያለው። አንደኛው ስራው የምንመገባቸውን ምግቦች እየሰባበረ ለሰውነታችን ለምንፈልገው ቦታ እንዲደርሱ የሚያደርግ ኢንዛይሞች ማለት ነው። እነሱን ማምረት ነው አንደኛው ስራው። ሁለተኛው ስራው ደግሞ ሆርሞኖች አሉ በሰውነታችን ደግሞ ውስጥ የሚተላለፈው የስኳር መጠን የሚያስተካክሉ ሲበዛ የሚቀንሱ የሚያስተካክሉ ሆርሞኖች ኢንሱሊንና ግሉካጎድ የሚባሉትን እነሱን የሚያመርት የሰውነታችን ክፍል ነው ጣፊያ። ወደ ጣፊያ ካንሰር ስንመጣ በሁለት አይነት መንገድ ይወጣል። አንደኛው ኤግዞክሪን ፓንክሪያት ሴል የሚባለው የፓንክሪያቲክ ካንሰር አይነት ሲሆን ሁለተኛው ደግሞ ኤንዶክሪን ይሉታል። ኤግዞክሪን እና ኤንዶክሪን እንግዲህ ቅድም እንደተጠቀስኩት ሁለት አይነት ስራዎች አሉት ጣፊያችን። አንደኛው የምንጠቀመው ምግቦች ምዳይኖቹ እየሰባብሩታል። ያን የሚሰባብረው ክፍል የሚያመርተው ኤግዞክሪን ፓንክሪያት ሴል ይባላል። ሁለተኛው ስራ ደግሞ እነዚህ ሆርሞኖችን ኢንሱሊን እና ግሉካጎን የሚባሉት በሰውነታችን ሌለም ውስጥ ያሉት ይጠቀሙበት የሚቆጣጠሩትን ሆርሞኖች ደግሞ ፕሮዲስ የሚያደርገው ሴል ከጣፊያችን ውስጥ ኢንዶክሪን ፓንክሪያድ ሴል ይባላል። እንግዲህ የጣፊያ ካንሰር ስንል ዘጠና አምስት ፐርሰንት የጣፊያ ካንሰር ከየት ይመጣል? ጥናቱ እንደሚያሳየው ከኤግዞክሪን እነዚህ የምንመግባቸው ምግቦች የሚያብላላው ያን የሚያመርጠው ክፍል ነው። ብዙ ጊዜ የፓንክሪያሪ ካንሰር ዘጠና አምስት ፐርሰንት የሚታየው እዛ ቦታ ላይ ነው። ቀሪው አምስት ፐርሰንት ደግሞ እነዚህ ኢንሱሊን እና ግሉካጎል የሚባሉትን የሚያስተካክሉት ላይ ይታያል ማለት ነው። እንግዲህ ቁጥሮችን ብናይ አሜሪካ ውስጥ ካለው ዳታ እንደምንረዳው ፓንክሪያስ ካንሰር እንዴት ነው ሊዘን የሚችለውን ብለን ስናጠራ ላይፍታይም በህይወታችን ላይፍታይም ስንል ተወልዶ እስኪሞት ድረስ ባለው ማለት ነው። ከሀምሳ ስድስት ወንዶች አንዱ ወንድ የጣፍያ ካንሰር ያጋጥመዋል ይላል። ከስልሳ ሴቶች አንዷ ሴት በህይወት ዘነማ ጣፍያ ካንሰር ያጋጥማቸዋል ማለት ነው። ምንድን ነው ይህን የጣፍያ ካንሰር የሚያመጣው ብለን ደግሞ ስናሳ፣ በአንደኛ ደረጃ የሚነገረው ማጨስ ነው። ሁለተኛው ደግሞ የሰውነታችን ክብደት መጨመር ኤክሴሲ ቦዲ ወይ መጨመር፣ ሌላው ደግሞ ስኳር በሽታ ወይም ክሮኒክ ፓንክሬራደስ የሚባል ደግሞ የጣፊያ ቁጣ ልበለው እንደሱ አይነት ነገር ያለባቸው ያመጣሉ ማለት ነው። ሌላው ደግሞ የዘር ሀረግ በቤተሰባችን በጣፊያ ካንሰር የተጎዳ ሰው ካለ፣ ሌላው ደግሞ እንደዚሁ በዘር ሀረግ ሆኖ አንዳንድ ምልክቶችን የሚያሳዩ ከሆነ ኤምኢ ዋን የሚባል ሲንድሮም አለ ነን ፖሊፖሲስ ኮለን ካንሰር በዘር ሀረግ የኮለን ካንሰር ያለባቸው ሰዎች የጣፊያ ካንሰር ሊታይባቸው ይችላል ማለት ነው። ሌሎችም አሉ። እነዚህ እንደ ለምሳሌ ያህል ነው። ያ ካለን ሰዓት አንጻር፣ መልካም በርከት ያሉ ጭብጦችን ነው ያነሱት ዶክተር አሌክስ እስኪ አሁን ደግሞ ስለዚህ ከፍ ያለ ተስፋ ስለተጣለበት በሰው ሰራሽ ልህቀት ቴክኖሎጂ ወይም በኤአይ የሚታገዝ የክትባት ህክምና ምንነት ቢያስረዱን። ከዚህ ቀደም ለጣፊያ ካንሰርም ሆነ ለሌሎች የካንሰር ህመም አይነቶች ከሚሰጡት የህክምና አማራጮችስ በምንድን ነው የሚለየው? ጥሩ እንግዲህ የጣፊያ ካንሰር ያሉት ምልክቶች ከሌሎች በሽታ ምልክቶች ጋር የተመሳሳይ ስለሆኑ በቀላሉ በቶሎ ለማግኘት እንዳልኩ በጣም ያስቸግራል እና በሽታው ሲገኝ በጣም በይቶ አስቸጋሪ ደረጃ ላይ ደርሶ ነው። ብዙ ጥናቶች እየተደረጉ ነው የጣፊያ ካንሰርን ለማዳስ። ከነዛ ውስጥ ኢሚኖቴራፒ የሚባሉ ያንዱን ሰው ኢሚኒቲ ማለት የሰውነት በሽታን የመዋጋት አቅም ወይም የሰውነትን ወታደሮች የሚሆን ቼክ ፖይንት የሚባሉ አሉ ወታደሮች አሉ ሰውነታችን ብለን ብናስብ፣ እነሱን ማጠናከር እዛ ላይ እየተሰራ ያለ ጥናት አለ። ሌላው ደግሞ እንዳልከው አሁን ያነሳኸው አዲሱ ቫክሲን ሲባል የምናውቀው ምንድን ነው? ለምሳሌ አሁን የፍሉ ቫክሲን ሲባል ጉንፋን እንዳይዘን መከላከል ፕሪቨንቲቭ፣ እሱን ነው በስፋት የምናውቀው። አሁን ግን የመጣው ትራያል አይሆን አሁንም ገበያ ለመብቃት ገና ይቀረዋል። በጣም ግን ፕሮሚሲንግ ነገሮች አሉት። በጣም ጥሩ ውጤቶች እያሳየ ነው። የመጣው ምንድን ነው? ያ ቫክሲን ትሪት የሚያደርግ የሚያክም ነው ይሄኛው። ማከም ትልቁ። ሌላው ደግሞ ጥሩ ነገር ይዞ የመጣው ይሄ ካንሰር ቫክሲን፣ ተጓዳኝ የሚባሉ ችግሮችን ሳይድ ኢፌክት፣ በጣም ሊሚትድ የሆነ ሳይድ ኢፌክት ነው ያለው ከሌሎች መድኃኒቶች። እናናጣጠረው ዲ ካንሰር ሲባል የመጀመሪያው ቶሎ ከተገኘ ካንሰሩ በቀዶ ሕክምና እንዲወጣ ማድረግ ነው። በቀዶ ሕክምና የማይወጣ ከሆነ ደግሞ ወደ ኪሞቴራፒ ወደ መድኃኒቶች ይሄዳሉ። እነዛ መድኃኒቶች የምናደርጉት እንደየመድኃኒቶቹ ይለያያል። ግን ኬሞቴራፒ ሲባል ትልቁ ችግሩ ምንድነው? ሳይድ ኢፌክት ነው። መድኃኒቱን በመውሰድ የሚመጡ ተጓዳኝ ችግሮች ሳይድ ኢፌክቶቹ ናቸው የሚያስቸግሩት። ለምሳሌ የፀጉር መነቀል፣ ማያቋረጥ ትውከት፣ ክብደት መቀነስ፣ ሌሎች አይነት አይኖችን ያሳያል። እነዚህ መድኃኒቶችን በመውሰድ የሚመጡ ችግሮች አሉ። እነሱን ይቀንሳል ነው ይሄ ትልቁ ስራው። ካንሰር ፋክ ሲሉ እና በጣም ፕሮሚሲንግ ነው። በጣም ደስ ይላል። ትልቅ ተስፋ አሳድሯል። ይልቁንም ደግሞ እጅግ የከፋ ገዳይ መሆኑ የሚታወቅ ለበሽታው በሽታው ሲጋለጡ ተስፋ የሚያመናምን ከመሆኑ አንጻር ያሳደረው ስሜት ግልጽ ይመስላል። ቀደም ብለን እንዳነሳነው ይህ ታላቅ ተስፋ የሰጠ ሕክምና በሰው ሰራሽ ልህቀት ወይም በኤአይ የሚታገዝ መሆኑ ተመልክቷል። በአንጻሩ ኤአይ ወይም የሰው ሰራሽ ልህቀት በሕክምናው ዘርፍ በመድኃኒቶች እየተፈጠሩ ያሉ አዳዲስ መሳሪያዎች እና የህክምና ተፈጥሮ ያላቸው ሌሎች ቅመሞችን ጨምሮ ትልቅ ተስፋ ሰጥቷል፣ በጠቅላላው በተለያዩ ዘርፎች። በሌላ በኩል የእርስዎ መስሪያ ቤት መድኃኒቶች፣ ወይም ህክምና መገልገያዎች የተሰርተው ጥቅም ላይ ከመዋላቸው በፊት ብቃታቸውንና መድኃኒቶችም ከሆኑ ፍቱንነታቸውን በምርመራ አረጋግጦ ፈቃድ የሚሰጥ መንግስታዊ አካል እንደመሆኑ መንግስታዊ አካል እንደመሆኑ ምንድን ነው እያያቸው ያላችሁት? ይሄ ተስፋ ያሰጠ ሁኔታ በእርግጥ ምን ያህል ተጨባጭነት አለው? ብዙዎች ዘንድ በጣም በተነቃቃ ስሜት እንዲጠበቅ ያደረገ ይመስላል። እውነት ነው አብላ በለም በጥሩ ሁኔታ ነው የገለጽከውና እንግዲህ ይሄ አርቲፊሻል ኢንቴሊጀንስ ምንድን ነው የሚያደርገው መጀመሪያ ያው እንግዲህ በሕክምናው አሁን ያሉት ነገሮች ስናይ በጣም ብዙ ዳታ አለ። ያ ዳታ በሆስፒታሎች ይገኛል፣ በሪሰርች መስሪያ ቤቶች ይገኛል ኢቨን በሽተኛው ውስጥ ይገኛል ያ ብዙ ዳታ አለና፣ ይሄ አርቲፊሻል ኢንተለጀንስ ወይም ኤአይ ምንድን ነው የሚያደርገው እነዛን ዳታዎች ይወስድና አብላልቶ እንግዲህ፣ ትልቁ አድቫንቴጁ ሰው ብዙ ጊዜ የሚወስድበትን ምንድን ዳታ ወስደህ አንብበህ ተረድተህ ውሳኔ ለመስጠት የሚወስድብህን ጊዜ በጣም በፍጥነት የሚያደርግ እንግዲህ፣ ኮምፒዩት ማድረግ የሚችል ትልቅ ዳታን በፍጥነት አብሰልስሎ ውጤት የሚሰጥ እንደማለት ነው። እየሰራ ያለው አሁን እንግዲህ መስሪያ ቤታችንን የሚገቡ አፕሊኬሽኖች ብዙዎቹ ይህን እየተጠቀሙ እንዳሉ የሚያሳይ ነው። እንግዲህ ኤ አይ ምን ምን ላይ ይሰራል ብለን ስናስብ ቶሎ በሽታውን ከመለየት አንጻር፣ በሽታውን ለመለየት መጀመሪያ የሚደረጉ ነገሮች አሉ። የደም ጥናት ሊካሄድ ይችላል። ሲቲ ስካን ሊነሳ ይችላል። ኤምአርአይ ሊነሳ ይችላል። አንድ ሰው ሌላ ደግሞ ላፕሮስካፒ ሊደረግ ግለት ይችላል። ባዮፕሲ ደግሞ ሴሎችን ቆርጦ ማውጣት አንድ ሰው ካንሰር አለበት ብሎ ሲጠረጠር እነዛን በባዮፕሲ ተቆርጠው የሚወጡ ሴሎች አሉ። እነሱ በማይክሮስኮፕ ጥናት ተደርጎባቸው ካንሰር አለው የሌለው የሚለው እነዚህ በጣም ቫስት የሆነ ዳታ አለ። ያን ዳታ በጣም ብዙ ነው። የሰው ልጅ ብዙ ጊዜ ውስጥበታል። ከዛ ላይ ደግሞ ኤረር የሚፈጠራል። እነዚህን ነገሮች አቮይድ ለማድረግ ነው እንግዲህ ኤአይ የምንጠቀመው። ማለት ዳታዎች ትመግበዋለ አናላይዝ አድርጎ አስቦ አውርዶ አውጥቶ ካሉት ኢንፎርሜሽኖች ወስዶ ውጤት ይሰጠናል። ይህን እየተጠቀመዋሉ ራሱን የቻለ ደግሞ ፈተና አለው። እንዳልኩ በጣም በፍጥነት ነገሮችን ቢሰጠንም እነዛን ፈተናዎችን ማወቅም ትልቅ ጠቀሜታ አለው ማለት ነው። እንግዲህ ይህም ጥናት ከሚያካሄዱ ሰዎች ጋር፣ በሂሳብ እውቀት ካላቸው ጋር፣ በኮምፒውተር እውቀት ያላቸው ሰዎች የሁሉም ሰው ውጤት የሆነ ስራ አብረን ሰርተን የምናስተካክለው ነገር ነው እንጂ አንድ ሰው ብቻ ወይም ኮምፒውተር እውቀት ያለው ሰው ብቻ ሊያስተካክለው የሚችለው አይደለም። ዶክተር ስለሆነ ዶክተሩ ብቻ ሊያስተካክለው የሚችለው ነገር አይደለም። ስለዚህ በጥናቱ ዙሪያ ያሉ ሰዎች ተባብረው የሚሰሩትና የሚያስተካክሉት ነገር ይሆናል ማለት ነው። መልካም በርካታ ጉዳዮችን ነው የተመለከቱት። በዚህ በሰው ሰራሽ ልቀት ወይም በኤአይ የታገዙ ሌሎችም በቅርቡ በመስሪያ ቤቱ ፍቃድ የተሰጣቸውን ተስፋ ያሳድሩ አዳዲስ ግኝቶችን በተመለከተ ሰፋ ላለ ውይይት መልሰን እንደምናገኘው ተስፋ አድርጋለሁ። ዶክተር አሌክስ አካሉ የዩናይት ስቴትስ ብሔራዊ ምግብና መድኃኒቶች ቁጥጥር አስተዳደር የካንሰር ምርምር ባለሙያ ለዛሬው ለጊዜው አመሰግናለሁ። እግዜር ስጥልኝ ስጥልኝ፣ ሩላ በጣም አመሰግናለሁ። በዩናይትድ ስቴትስ የምግብና የመድኃኒቶች ቁጥጥር አስተዳደር የካንሰር ተመራማሪ የነበሩት ዶክተር አሌክስ አካሉ ከአሜሪካ ድምጽ ጋር ለነበራቸው ቆይታ ና አመሰግናለን። ዘገባዎቻችን እየተገባደዱ ነው ወይም ተገባደዋል። አሁን የምንሰነበበት በት ሰዓት ላይ ደርሰናል። አብራችሁን ስለቆያችሁ እጅግ አብዝተን እናመሰግናለን። አስተያየት ወይም ደግሞ ጥያቄ ቢኖራችሁ ለአዲሱ ትውልድ ድምጽ ጋቢና ቪ በማለት የቪ አምሃሪክ የፌስቡክ ገጽ ላይ በመግባት እዛ ላይ አድርሱም። እንዲሁም ደግሞ ድረ ገጻችን በአምሃሪክ ላይ በመግባት እዛው ስርም ጋቢና ቤ የሚለው መሰናዶዎቻችንን በዛ ልታገኙቸው ትችላላችሁ። ዌብሳይታችንም ላይ መልእክት ለማስቀመጫ ቦታ አለን። እዛም ላይ ብታስቀምጡልን እንከተላለን። ስልክ ቁጥራችሁን ደግሞ ብታስቀምጡልን መልሰን በመደወል ለውይይቶች፣ ለተለያዩ ጥቆማዎች የምንጋብዛችሁ ይሆናል። ኤደን ገረመው መሰናዶውን በመምራት አብራችሁ ቆይቻለሁ። ንጉሱ ታምሬ ስርጭቱን በማቀናበር፣ ጽዮን ግርማ ዋና አዘጋጅዋ ናት። ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎች ጋር ስለ ይሰናበታለሁ ጠነስጥልን